የአሜሪካ ድምፅ ነው። በ በ19 ፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 4 2015 ዓ ም ዝግጅታችን ጀመረ። የጦርነት ቀጠና በነበሩት የሰሜን ወሎ አካባቢዎች የተጣሉ ፈንጆች በሰው ሕይወትና አካል ላይ ጉዳት እያደረሱ ነው። የማያውቋቸው ነገሮች ተቀጣጣይ የሆኑ ነገሮች ሊሆኑ ይችላሉ። ብረታ ብረት ናቸው ብሎ የሚያነሷቸው ነገሮች አሉ። ማህበረሰብ በፊተኛው ጦርነትም ከፍተኛ ጉዳት የደረሰበት ሁኔታ ነው የነበረው። ስለዚህ የሆኑ ነገር ካየ ወዲያውኑ ወደ አካባቢው የሚገኝ የፖሊስ ኃይል፣ የጸጥታ ኃይል አሳውቆ ባለሙያ ተልኮ እንዲታይ መደረግ አለበት እንጂ ማንኛውንም የሚያገኙትን ብረታ ብረት ነት የሆኑ ነገሮች መንካት የለባቸውም። የራያ ቆቦ ዞን ፖሊስ መምሪያ ኮማንደር ከመስገን ቢረሳውን የሰማችሁት የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተወያይተዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል በምስል ና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድኅረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ አኑላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የቡርኪና ፋሶ የፖለቲካ ፓርቲዎች የማህበረሰባዊ የሃይማኖት ቡድኖችና የጸጥታ ኃይል ተወካዮች የአገሪቱን ድኅረ መፈንቅለ መንግስት አቅጣጫ በሚመለከት ንግግር ጀምረዋል። ሶስት መቶ የሚሆኑት እነዚህ ተወካዮች የተሰበሰቡት በዘጠኝ ወር ውስጥ ለሁለተኛ ጊዜ የተካሄደው መፈንቅለ መንግሥት ሁለተኛ ሳምንቱን ባስቆጠረባት በአገሪቱ ዋና ከተማ ዋጋዱጉ መሆኑ ተነግረዋል። የብሔራዊ ጉባኤው ተወካዮች አዲስ የሽግግር ፕሬዚዳንት እንደሚመርጡ ተገልጸዋል። በመፈንቅለ መንግስቱ ስልጣኑን የጨበጡት ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ ደጋፊዎች ፕሬዝደንትነቱን እሳቸው እንዲወስዱት ቢጠይቁም ቦታውን እንደማይፈልጉት መናገራቸውን የአጃንስ ፍራንስ ፕሬስ ዘገባ አመልክተዋል። ትራኦሬ በስብሰባው ላይ አለመካፈላቸው የተነገረ ሲሆን ለጉባኤው አባላት በላኩት መልእክት ልዩነታችንን ወደ ጎን ማድረግ ይገባናል፣ ሙሉ ተስፋ የተሞላበትንም አዲስ ምዕራፍ መጻፍ አለብን ማለታቸው ተዘግበዋል። በማዕከላዊ ማሊ ግዛት የተቀበረ ፈንጂ ላይ የወጣ አንድ አውቶቡስ ባስከተለው አደጋ ቢያንስ 11 ሰዎች ሲሞቱ 53 የሚደርሱት ቆስለዋል ሲል የሆስፒታል ምንጮችን የጠቀሰው አጃንስ ፍራንስ ፕሬስ ትናንት ዘግበዋል። ፍንዳታው የደረሰው ሞፕቲ በተባለው አካባቢ ባንዲያግራ እና ጎንዳካ ተብሎ በሚታወቁ ስፍራዎች መካከል ባለ መንገድ ላይ መሆኑ ተዘግበዋል። አካባቢው በጂሃዲስቶች እንቅስቃሴ ከረዥም ጊዜ ጀምሮ የሚታወቅ መሆኑም ተነግረዋል። በማሊ የተባበሩት መንግስታት ድርጅት ተልዕኮ ማሊ ውስጥ በመሬት ላይ የተቀበሩ ፈንጂዎች እንደ ኤሮፓ አቆጣጠር እስከ ናሴ 31 2022 ድረስ 72 ሰዎች መግደላቸውን ሲገልጽ ባለፈው ዓመት 103 ሰዎች ሲ ሲሞቱ 297 ደግሞ መቁሰላቸውን አመልክተዋል። ሶሪያ ዋና ከተማ ደማስቆ ውስጥ ትናንት ሐሙስ አንድ አውቶብስ ላይ በደረሰ የቦምብ ፍንዳታ 18 የሶሪያ ወታደሮች ሲገደሉ ሌሎች 27 መቁሰላቸውን ወታደራዊ ምንጮችን የጠቀሱት የመንግስት መገናኛ ብዙሃን ዘግበዋል። ሶሪያ ውስጥ ውጊያው እያገረሸ የመሆኑንም የአሶሲየትድ ፕሬስ ዘገባ አመልክተዋል። ከዓለም አገራት ግማሽ የሚሆን ማኅበረሰባቸውን ሊደርሱ ከሚችሉ እንደ አውሎ ንፋሶች፣ ድርቅና የሙቀት ሞገዶች የመሳሰሉ አደጋዎች የማስጠንቀቂያ ስርዓት የሌላቸው መሆኑን አንድ አዲስ የወጣ ሪፖርት አመልክተዋል። የተባበሩት መንግስታት የአደጋ ስጋት ቅነሳ ቢሮ እና የዓለም ሜትሮሎጂ ድርጅት በጋራ ያወጡት ሪፖርት ይፋ የተደረገው ዓለም አቀፍ የአደጋ ስጋት ቅነሳን ቀን በሚከበርበት ዕለት ነው። ሊሳሽ ላይም ከጄኔቭ ያደረሰችንን ሪፖርት ስምኝሽ የቆየ ታቀርበዋለች። በጣም ኃይለኛ የአየር ሁኔታ በተደጋጋሚና በከፍተኛ ሁኔታ እየጨመረ ነው። በተባበሩት መንግስታት ድርጅት ግምት መሰረት 3.6 ቢሊየን የሚደርሱ ሰዎች ለአየር ንብረት ለውጥና ተያያዥ አደጋዎች በጣም ተጋላጭ በሆኑ አካባቢዎች ይኖራሉ። በተጨማሪም የተመዘገቡ አደጋዎች ቁጥር በእጥፍ መጨመሩንና ይህም በከፊል በሰው ልጆች አማካኝነት በሚደርስ የአየር ንብረት ለውጥና እጅግ በጣም በከፋ ያልተጠበቀ የአየር ሁኔታ ክስተቶች ምክንያት የደረሰ መሆኑን ድርጅቱ አመልክቷል። የተባበሩት መንግስታት የአደጋ ስጋት ቅነሳ ቢሮ ባወጣው ሪፖርት እንደ አውሮፓውያን አቆጣጠር በ2030 ዓ.ም እስከ 560 የሚሆኑ አደጋዎች ይደርሳሉ ብሎ የተነበየ ሲሆን የድርቅ ቁጥር በ30 ከመቶ እንደሚጨምርና በ2030 የሚያቃጥል የሙቀት ሞገዶች ቁጥር በሶስት እጥፍ እንደሚጨምር አስጠንቅቋል። ሎሬታ ሂበር ጅራዴት የተቋሙ የአደጋ እውቀት ክትትልና አቅም ልማት ቅርንጫፍ ዋና ኃላፊ ሲሆኑ፣ ማህበረሰቦች ራሳቸውን የሚከላከሉበትና ከአየር ንብረት ለውጥ ጋር ለመላመድ የሚችሉበት የተሻለው መንገድ የቅድመ ማስጠንቀቂያ ስርዓቶችን ማሳደግ ነው ይላሉ። ይህ ማለት በዓለም ዙሪያ ከሚገኙ ሶስት ሰዎች አንዱ በተለይም ደግሞ በትናንሽ ደሴቶች የሚገኙ ታዳጊና ያላደጉ ሀገራት እንዲሁም በአፍሪካ ከሚገኙ አስር ሰዎች ውስጥ ስድስቱ ውጤታማ የቅድመ ማስጠንቀቂያ ስርዓት የላቸውም ማለት ነው። ይህ ተቀባይነት የሌለው ነው። ጅራዴት አክለው አዳዲስ መረጃዎች የአደጋ ቅድመ ማስጠንቀቂያ ሽፋን ውስን የሆነባቸው ሀገራት ሁሉን አቀፍ ስርዓት ካላቸው ጋር ሲነጻጸሩ ከአደጋ ጋር ተያይዞ የሚሞቱ ሰዎች ቁጥር በስምንት እጥፍ እንደሚበልጥ ያሳያል ብለዋል። አብዛኞቹ የቅድመ ማስጠንቀቂያ ስርዓቶች እንደ ጎርፍ ወይም አውሎ ነፋስ ያሉ አንድ አይነት አደጋዎችን ብቻ የሚሸፍኑ ናቸው። ሆኖም ከአየር ንብረት ለውጥ ጋር ተያያዥነት ያላቸው በርካታ ጽንፈኛና ያልተጠበቁ ክስተቶችን ከግምት ውስጥ በማስገባት የተባበሩት መንግስታት ድርጅት ሀገራት ፈርጀ ብዙ የአደጋ ቅድመ ማስጠንቀቂያ ስርዓቶች ላይ መዋለ ንዋይ እንዲያፈሱ አሳስቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ዩናይትድ ስቴትስ ተቃውሞን ብታሰማም የነዳጅ ዘይት አምራችና ላኪዎች ማህበር ኦፔክ እና አጋር አገሮች የነዳጅ ዘይት ምርት መጠኑን ለመቀነስ ባለፈው ሳምንት ባሳለፉት ውሳኔ ላይ የተሰነዘረው ትችት በተጨባጭ ማስረጃዎች ላይ የተመሰረተ አይደለም ስትል ሳውዲ አረቢያ ውድቅ አድርገዋለች። ሳውዲ አረቢያ በተጨማሪም ትናንት ዩናይትድ ስቴትስ ውሳኔው በአንድ ወር እንዲራዘም ያቀረበችውን ጥያቄ በዓለም ኢኮኖሚ ላይ አሉታዊ መዘዝ ያስከትላል በማለት ውድቅ አድርገዋለች። ዋይት ሀውስ በበኩሉ ውሳኔው የዓለም ኢኮኖሚን ሊጎዳ እንደሚችል የሚያሳይ ትንታኔ ለሳውዲ አረቢያ ማቅረቡን ገልጾ ኦፔክና አጋር አባል አገራት የነዳጅ ዘይት ምርታቸውን እንዲቀንሱ ድምፅ በመሰጠቱ ላይ ጫና አሳድራለች ሲል ሳውዲ አረቢያን ወንጅሏታል። የዋይት ሀውስ ቃል አቀባይ ጆን ከርቢ ባወጡት መግለጫ ገቢያው ላይ የነዳጅ ዘይት ምርቱን ለመቀነስ የሚያበቃ ምንም መሰረት የለም፣ ነገሮች እንዴት እንደሚለወጡ እስከሚቀጥለው የኦፔክ ስብሰባ መጠበቅ ይቻል ነበር ብለዋል። ቃል አቀባዩ አያይዘውም የኦፔክ አባል አገራት የሳውዲን ውሳኔ እንዲደግፉ ግፊት የተደረገባቸው መሆኑ እንደተሰማቸው ለዩናይትድ ስቴትስ ተናግረዋል ሲሉ ሳውዲ አረቢያ አሳድረዋለች ያሉትን ጫና ጠቅሰዋል። የነዳጅ አምራችና ላኪ አገሮች ያሳለፉትን ውሳኔ ተከትሎ ፕሬዚደንት ባይደን በዚህ ሳምንት መጀመሪያ ላይ ውሳኔው በዩናይትድ ስቴትስና በሳውዲ አረቢያ ግንኙነት ላይ የሚያስከትለው መዘዝ ይኖረዋል ሲሉ መናገራቸው ይታወሳል። ሳውዲ አረቢያ ጉዳዩ ምንም ነገር የሌለበት የኢኮኖሚ ውሳኔ መሆኑን ብትገልጽም ዩናይትድ ስቴትስ ግን አልተቀበለችውም። ዩናይትድ ስቴትስ ዩክሬንን በመውረሯ ምክንያት ምዕራባውያን የጣሉባትን የነዳጅ ዋጋ ገደብ ለምትቃወመው ለሞስኮ ተንበርክካለች ስትል ሳውዲ አረቢያን ትከሳታለች። በጉዳዩ ዙሪያ በዩናይትድ ስቴትስና በሳውዲ አረቢያ መካከል የሚደረገው መመላለስ ለአስርት ዓመታት የኃይልና ደህንነት ትብብር በነበራቸው ሁለቱ አገሮች መካከል የተፈጠረውን የቀዘቀዘ ግንኙነት ይበልጥ እንዲሻለ ክር ሊያደርገው እንደሚችል ተሰግቷል። የመን ውስጥ በአማጽያን ቁጥጥር ስር ባለው የዋናው ከተማው ክፍል የአገልግሎት ጊዜያቸው ያለፈባቸውን የካንሰር መድኃኒት የወሰዱና ሉኩሚያ የተባለው የደም ካንሰር ህሙማን የሆኑ አስር ህጻናት መሞታቸውን የአገሪቱ ባለስልጣናት አስታወቁ። በሰነአው የኩዌት ሆስፒታል የሞቱት ህጻናት በርካታ የግል ክሊኒኮች በኮንትረባንድ የገቡ የአገልግሎት ጊዜያቸው ያለፉባቸውን መድኃኒቶች በመርፌ የተሰጣቸው መሆኑ ተገልጸዋል። በርካታዎቹ የጤና ባለስልጣናት እንደገለጹት 50 የሚሆኑት ህጻናት ህንዳ ተመርቶ ተመርቶ በኮንትሮባንድ የገባውን የኬሞትራፒ ሕክምና መውሰዳቸውን ተዘግበዋል። በጦርነት በምትታመሰው የመን ውስጥ የመሰረታዊ አገልግሎት አቅርቦት እጥረት በመኖሩ ትልቅ የህገወጥ መድኃኒት ዝውውር መረብ መዘርጋቱም ተነግረዋል። ሰሜን ኮሪያ ዛሬ አርብ ወደ ምስራቅ የባህር ዳርቻዋ የአጭር ርቀት ተምዘግዛጊ ሚሳይሎችን ለሙከራ ማስወንጨፏን የደቡብ ኮሪያና ጃፓን ከፍተኛ ባለሥልጣናት አስታወቁ። የደቡብ ኮሪያ ጦር ኃይሎች ከፍተኛው አዛዥ ካንግሁ ሰሜን ኮሪያ እንዲህ አይነቶቹም ጠብ አጫሪ ሙከራዎችን እንድታቆም አገራቸው እያስጠነቀቀች መሆኑን ተናግረዋል። ሙከራዎቹ በሁለቱ የኮሪያ ጦሮች መካከል እንደ አውሮፓ አቆጣጠር መስከረም 19 የተደረገውን ወታደራዊ ስምምነትና የጸጥታው ምክር ቤት ውሳኔዎችን የሚጥሱ መሆኑን የጦሩ አዛዥ ገልጸዋል። ከፍተኛው የጃፓኑ ካቢኔ ሚኒስትር ሂሮካዙ ማትሱኖ ለሪፖርተሮች በሰጡት ጋዜጣዊ መግለጫ በዛሬው ዕለት የተካሄደው የሚሳይል ሙከራና ከደቡብ ኮሪያ ጋር በሚያዋስነው ድንበር አቅራቢያ ባለው የአየር ክልል የተካሄደው የጦር አውሮፕላኖቹ በረራ ቀደም ባሉ ሙከራዎች የተፈጠረውን ውጥረት የበለጠ ያባባሰው መሆኑን ተናግረዋል። ማትሱኖ አያይዘውም ጃፓን ሚሳይሎችን በአየር ላይ እንዳሉ የማምከን አቅሟን ለማሳደግ የምታደርገውን ጥረት መቀጠል አለባት ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የተከታተላችሁት ያላችሁት። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ወይም በሃሽታግ ቪኦኤ አምሃሪክ በማለት ትዊተር ላይ ልታደርሱን ትችላላችሁ። ዝግጅታችን ይቀጥላል። አሁን ቀዳሚ ወደሚሆነው የአብይ ሮስ ዘገባችን ነው የምናልፈው። የጦርነት ቀጠና በነበሩት የሰሜን ወሎ አካባቢዎች የተጣሉ ተቀጣጣይ ፈንጂዎች በሰው ሕይወት አካልና ጉዳት እያደረሱ ነው። የህወሀት ኃይሎች ተቆጣጥረውት በቆዩትና ጦርነት ሲካሄድባቸው በነበሩ የሰሜን ወሎ ዞን አካባቢዎች በርካታ ተቀጣጣይ ፈንጂዎች በየአካባቢው ተቀብረውና ተጥለው እንደሚገኙ ያስታወቀው የዞኑ ፖሊስ ህዝቡ ራሱን ከአደጋ እንዲጠብቅ ጥሪ አስተላልፏል። በየቦታው ተጥለውና ተቀብረው የሚገኙ ተቀጣጣይ ፈንጆች በሰው ህይወትና በአካል ላይ ጉዳት እያደረሱ መሆኑንም ፖሊስ አስታውቋል። ተቀጣጣይ የጦር መሳሪያዎቹን በማምከን የአደጋው መጠንን ለመቀነስ ዞኑ ለሚመለከተው አካል የድጋፍ ጥያቄ ማቅረቡን ነው ፖሊስ ያስረዳው። መስፍን አራጌ ዝርዝሩን ተከታትሎታል። የህወሀት ኃይሎች ከቆቦና ጦርነት ሲካሄድባቸው ከነበሩ የሰሜን ወሎ ራያ ቆቦ አካባቢዎች ከወጡ አስራ ሁለት ቀናት ቢቆጠርም በአካባቢው ላይ ሌላ ስጋት መፍጠሩን የአሜሪካ ድምፅ የመረጃ ምንጮች ይናገራሉ። በየቦታው የተጣሉና የተቀበሩ ተቀጣጣይ ፈንጂዎች በሰው ህይወትና አካል ላይ ጉዳት እያደረሱ ነው ይላሉ። የቆቦ ከተማ ኗሪው አሰፋ ፈንታው ወርቄ እዚህ አፋፍ የሚባል ቦታ ላይ እና ቃሊም ዜሮ አስራ ስምንት የሚባል ቀበሌ ያለበኛ በራያ ቆቦ ወረዳ የሚተዳደሩ ቀበሌዎች ማለት ነው እና እዛ ቃሊም ላይ በ ጋ በላጎ በኩል አድርገው ገብተው ነበርና አጥምደው ወጥተው እዛ ላይ አንድ ከራያ ቆቦ የንግድ ጽህፈት ቤት ኃላፊ ደሰለ ደጎ የሚባል ግለሰብ ለመስኪ ሂዶ እሱ እዛ የተጠመደ ቦምብ ቆይቶ ሕይወቱ አልፏል። እሱ ጋር አብሮ የሄደ የስራ ባልደረባ ደግሞ ያውግሮ አካባቢ ተመትቶ በህክምና ላይ ይገኛል ማለት ነው። ሌላ በዚህ በወርቂ አካባቢ ነው አፋፍ የሚባል ቀበሌ ላይ ፈንድቶ አንድ ሁለት ከብቶች እንደዚህ ለጉዳት ተዳርገዋል። የዞኑ ፖሊስ መምሪያ ኃላፊ ኮማንደር ተመስገን ቢረሳው በበኩላቸው አካባቢውን ተቆጣጥረው የነበሩት የህወሀት ኃይሎች ከአካባቢው ሲለ ቁ ተቀጣጣይ ፈንጆችን አጥምደው ወጥተዋል ብለዋል። እነዚህ አጥፊ ኃይሎች በሰሜን ወሎ ዞን በተንቀሳቀሱባቸውና ይዘዋቸው በነበሩ አካባቢዎች ህጻናት እና ሴቶች የሚደርሱበት አዛውንት ሽማግሌ የሚቀመጡበት አካባቢ ላይ የተለያዩ ማህበረሰቡ የዕለት ከእለት ተግባሩን ከሚያከናውንባቸው አካባቢዎች ላይ ተቀጣጣይ የሆኑ ፈንጆችን ቀብረው የሄዱበት ሁኔታ ነው ያለው። ከወርቄ ጀምሮ እስከ አቦሄ ጋሪያ ድረስ ባለው ወደዚህም ጫፍ ከወልዲያ ጥቁር ውሃ አካባቢ ጀምሮ በዚህ በራጎ ጀምሮ እታች አላውሃም ጫፉን ሙሉን እነሱ የነበሩባቸው አካባቢዎች በሙሉ በእንደዚህ አይነት እንትን ተቀብሮ የተቀመጠበት ሁኔታ አለ። በዚህም በቅርቡ የሞትና የመቁሰል አደጋ መከሰቱን ኮማንደሩ ገልጸዋል። ይህም በመሆኑ አሁን በቅርብ ራሱ የደረሰ አደጋ አለ። አንድ ሰው ህይወቱ አልፏን፣ አካላቸው የጎደሉ ሰዎች አሉ። ከአራት አምስት በላይ የሆኑ ሰዎች የቆሰሉበት አጋጣሚ ተፈጥሯል። ጦርነት በነበረባቸው አካባቢዎች መንግስታዊ መዋቅሩ ሙሉ በሙሉ ወደ ስራ አለመግባቱን ተከትሎ በተቀበሩና በተጣሉ ተቀጣጣይ ፈንጂዎች የሞቱና አካል ጉዳት የደረሰባቸውን ቁጥር በትክክል ለማወቅ አልተቻለም። ራሱን የትግራይ መንግስት ኮማንድ ፖስት ብሎ የሚጠራው አካል ግን መስከረም 22 2015 ዓ ም ባወጣው መግለጫ አንጃ ቧል ያለውን ወረራ ለመመከት ተቆጣጥሯቸው ከነበሩት የአማራ አካባቢዎች በራሳችን ተነሳሽነት ወጥተናል ማለቱ ይታወሳል። መንግሥት በበኩሉ ቀደም ብሎ የህወሓት ኃይሎች በሰራዊቱና በህዝቡ ቁርጠኛ ምላሽ ያሰቡት ሳይሳካ ከምስራቃዊው አማራ ቆቦና አካባቢው ወጥተዋል ሲል አስታውቆ ነበር። ኮማንደር ተመስገን ለህዝቡ የራሱን ቤተሰቡንና የአካባቢውን ማህበረሰብ ከአደጋ በመጠበቅና ወደሚጠረጠሩ አካባቢዎች ባለመቅረብ ጉዳቱን እንዲቀንስ ጠይቀዋል። ብዙ ጊዜ የማያውቋቸውት ነገሮች ተቀጣጣይ የሆኑ ነገሮች ኖሩ ሆን ሊሆኑ ይችላሉ። ብረታ ብረት ናቸው ብለው የሚያነሷቸው ነገሮች አሉ። ማህበረሰብ በፊተኛው ጦርነትም ከፍተኛ ጉዳት የደረሰበት ሁኔታ ነው የነበረው። ስለዚህ የሆኑ ነገር ካየ ወዲያውኑ ወደ አካባቢው የሚገኝ የፖሊስ ኃይል የጸጥታ ኃይል አሳውቆ ባለሙያ ተልኮ እንዲታይ መደረግ አለበት እንጂ ማንኛውንም ያገኙትን ብረታብረት ነክ የሆኑ ነገሮች መንካት መቻል የለባቸውም። እንዲሁም ደግሞ በብዛት ምሽግ የነበረባቸው አካባቢዎች አሉ። ቆፍረው ጉድጓድ ውስጥ ነው የከረሙትና እነሱ ያሉባቸውን አካባቢዎች ከመፈተሻቸው በፊት ማንም ሰው ወደ እነዛ ቦታ መግባት መቻል የለበትም። ማህበረሰቡ ለልጆቹ ለሕጻናቶች፣ ከብትረኛ ለሆኑቱ፣ ለእንጨት ሰባራ እና ለተለያየ የሚንቀሳቀሱ ሰዎችን ያን ኤሪያውን አሳውቆ ያገኟቸውትን ነገሮች በሆነ አጋጣሚ ቢያገኙ መነካካት እንደሌለባቸው ህብረተሰቡ ለልጆቹም ለቤተሰቦቹም አጠቃ ላይ ግንዛቤ መፍጠር መቻል አለበት የህወሀት ኃይሎች በአካባቢው ከወራት በላይ በቆዩበት ወቅት ህዝቡ ኢኮኖሚያዊና ማህበራዊ እንቅስቃሴው ከመስተጓጓሉ ባለፈ ኑሮውን ለመምራት ተቸግሮ ነበር የሚሉት የቆቦ ከተማ ነዋሪው አቶ አሰፋ አሁንም ለሌላ ችግር ተዳርጓል ባይ ናቸው ቅንቡላ ምናምን አንዳንድ ጊዜ በተለይ ባለፈው አመት በጣም ይገኝ ነበርና አሁንም እንደዚህ አይነት ነገር ወድቆ ሊፈነዳ ይችላል የሚል ስጋት አለ በህብረተሰቡን ፍራት አለ በተለይ በአርሶ አደሩ ዘንድ ማለት በአሁኑ ሰዓት ደግሞ ያው ጤፍ እና ማሽላ ተዘርቶ ስላለ በዛ አካባቢ ምርቆ ሊሆን ይችላል በሚል አጨዳና ከብት ይዘው ሲወጡ እንደዛ ነገር ሊፈጠር ይችላል የሚል ስጋት አለ። የተቀበሩና በየቦታው የወደቁ ተቀጣጣይ ፈንጂዎች ጉዳት ሊያደርሱብኝ ይችላል በሚል ስጋት አርሶ አደሩ ማሳውን በሙሉ አቅሙና ጊዜው ለመሰብሰብ አለመቻሉን ጠቁመዋል። እየጣል ያለው ወቅቱን ያልጠበቀ ዝናብ በደረሰ ሰብል ላይ ጉዳት እያስከተለበትም ነው ብለዋል። ኮማንደር ተመስገን በየቦታው የተጣሉና የተቀበሩ ተቀጣጣይ ፈንጂዎች የሚያስከትሉትን ጉዳት ግምት ውስጥ በማስገባት የማክሸፍ ስራዎች በፍጥነት እንዲሰሩ ለሚመለከታቸው አካላት በደብዳቤ ማሳወቃቸውን ገልጸዋል። በአካባቢያችን ለሚገኙ እዛዎች ደብዳቤ ጽፋናል። እሱን ደብዳቤ አሁን በሂደት ላይ ነው ያለ ነው። ለእነሱ ሰጥተን ባለሙያ ወደ ቦታው ልከው የሚነሱበትን የሚመክኑበትን ሁኔታ እንፈጥራለን። ደብዳቤ ለአምስት መስሪያ ቤቶች ሁሉ አሳውቀናል። ትላንት ነው ደብዳቤውን ጽፋን ያደረስ ነው። ቀጥለው ወደ ተግባር ይገባሉ ብዬ ገምታል። የሰሜን ወሎ ዞን ጸጥታና አስተዳደር መምሪያ ኃላፊ ኮሎኔል ኃይለማርያም አምባዬ የህዋት ኃይሎች የዛሬ አመት ወደ ሰሜን ወሎ ገብተው ከወጡ በኋላ በየቦታው ይጣሉ ያሏቸውና የቀበሯቸው ባሉት ፈንጂዎች ምክንያት በዋድላ ና ራያ ቆቦ ወረዳዎች አስራ ስድስት ሰዎች ተገድለዋል ሲሉ ከወራት በፊት መናገራቸው ይታወሳል። ባለፈው ሐምሌ ወር ቪዮ ያናገራቸው የአፋር ክልል አድአር ወረዳ ጤና ጽህፈት ቤት ኃላፊ አብዱል ቃድር አህመድ በአንድ ወር ብቻ የህዋት ኃይሎች አካባቢውን ለቀው ሲወጡ የጣሏቸውና የቀበሯቸው ፈንጂዎች ከአስራ ስድስት በላይ ሰዎችን እንደገደሉና ከሰማኒያ በላይ ህጻናትን እንደጎዱ መናገራቸው ይታወሳል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደስ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብገር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ማይክ ሀመር የሰሜን ኢትዮጵያውን ግጭት በሰላም መፍታት በሚቻልበት ጉዳይ ላይ አዲስ አበባ ላይ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተወያይተዋል። በሌላ ዜና ጦርነቱ በአሁኑ ወቅት በተለያዩ አቅጣጫዎች ተባብሶ ቀጥሏል ሲሉ የህወሀቱ ቃል አቀባይ አቶ ጌታቸው ረዳ ለክልሉ መገናኛ ብዙሀን ተናግረዋል። የኢትዮጵያ መንግስት በበኩሉ ስለ ጦርነቱ ምንም አይነት መግለጫ የሚሆን ምላሽ ከመስጠት እንደተቆጠበ ነው። ይህ በእንዲህ እንዳለ አየርላንድ የኢትዮጵያ ሉዓላዊነትና የግዛት አንድነት የሚጻረሩ ድርጊቶቿ ልትታቀብ ይገባል ሲል የኢትዮጵያ መንግስት አሳሰበ። ይህ ካልሆነ ዲፕሎማሲያዊ ግንኙነታችንን አስፈላጊነት እናጤናለን ሲሉ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ለአየርላንድ መንግስት በጻፉት ደብዳቤ አስታውቀዋል። ለደብዳቤው ግን እስካሁን ከአየርላንድ በኩል የተሰጠ ምላሽ ተደራሽ የለም። ኬኔዲ አባተ ተጨማሪ አለው። ለሰሜን ኢትዮጵያው ግጭት ሰላማዊ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ ም ጀምሮ ለ11 ቀናት በኢትዮጵያና በቀጠናው ቆይታ ያደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ለተመሳሳይ ጉዳይ በድጋሚ ኢትዮጵያ ገብተዋል። ልዩ ልዑኩ ዛሬ ጥቅምት 4/2015 ዓ ም ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር አዲስ አበባ ላይ ተወያይተዋል። በውይይታቸውም ወቅት በሰሜን ኢትዮጵያ የተፈጠረው ግጭት በሰላም እንዲፈታ የኢትዮጵያ መንግስት ቁርጠኛ ነው ሲሉ አቶ ደመቀ መናገራቸውን የሚኒስቴር መስሪያ ቤታቸው አመልክቷል። ሀመር በበኩላቸው ዩናይትድ ስቴትስ በአፍሪካ ህብረት አደራዳሪነት ለሚካሄደው የሰላም ውይይት የምትሰጠውን ድጋፍ አጠናክራ ትቀጥላለች ስለማለታቸው የውጭ ጉዳይ ሚኒስ ሚኒስቴር ገልጿል። በሰሜን ኢትዮጵያ ያለው ጦርነት በአስቸኳይ እንዲቆምና በአፍሪካ ህብረት የሚመራ የሰላም ድርድር እንዲጀመር ዩናይትድ ስቴትስ የጀመረችውን ጥረት ለማስቀጠል ከመስከረም 23 ጀምሮ ለ15 ቀናት ወደ ኬንያ ደቡብ አፍሪካና ኢትዮጵያ ያቀኑት ማይክ ሀመር ወደ አዲስ አበባ ከመምጣታቸው በፊት ናይሮቢ ነበሩ። ሀመር በናይሮቢ ቆይታቸው በአፍሪካ ህብረት የሚመራውን የሽምግልና ሂደት በተመለከተ ከኬንያ መንግስት እንዲሁም ከሌሎች አህጉራዊና ዓለም አቀፍ አጋሮች ጋር መወያየት ቸውን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መግለጹ ይታወሳል ምንም እንኳን የተለያዩ ዲፕሎማሲያዊ ጥረቶች የቀጠሉ ቢሆኑም ናሴ 18 2014 ዓ ም ዳግም ያገረሸው ጦርነት በአሁን ወቅት ተባብሶ ቀጥሏል ሲል ህወሀት አመልክቷል የህወሀት ቃል አቀባይ አቶ ጌታቸው ረዳ ትናንት ጥቅምት 3 2015 ዓ ም ለክልሉ መገናኛ ብዙሀን በሰጡት መግለጫ በራያ በአዲርቃይ በዛላምበሳ በራማና በአዲያባ አቅጣጫዎች ውጊያ እየተካሄደ ነው ብለዋል። በእነዚህ አቅጣጫዎች የኢትዮጵያና የኤርትራ ኃይሎች በቅንጅት ከፍተውብናል ያሉትን ውጊያ በጀግንነት እየተከላከልን ነው ሲሉም ተደምጠዋል። አቶ ጌታቸው ላቀረቡት ለዚህ ክስ ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ የለም። ጦርነቱ ዳግም ለማገርሸቱና ተስፋፍቶ ለመቀጠሉ ህወሀትን ተጠያቂ የሚያደርገው የኢትዮጵያ መንግስት በአሁኑ ጦርነት የኤርትራ ተሳትፎ ስለመኖሩም የገለጸው ነገር የለም። በአንጻሩ ኤርትራ በጦርነቱ እየተሳተፈች ነው ሲሉ በተደጋጋሚ የገለጹት ዩናይትድ ስቴትስ ስቴትስ እና ሌሎች ዓለም አቀፍ አካላት ኤርትራ ጦሯን ከሰሜን ኢትዮጵያ ታስወጣ የሚል መልእክት ሲያስተላልፉ ቆይተዋል። የኤርትራ መንግስት ግን የሚቀርቡበትን ውንጀላዎች በተደጋጋሚ ያስተባብሏል። ዳግም ካገረሸ ዛሬ 52ተኛ ቀኑ ላይ የሚገኘውን የሰሜን ኢትዮጵያውን ጦርነት በተመለከተ በትዊተር ገጻቸው አስተያየት የሰጡት የቀድሞው የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮን ጦርነቱ በቀላሉ የሚቆም አይሆንም የሚል መልእክት አስተላልፈዋል። ህወሀትና ዋሽንግተን ያን ያህል ሊደናገሩ አይገባም ያሉት ኮን ህወሀት እንደ አንድ የፖለቲካ ድርጅት ህልውናው እስካላከተመ ድረስ ኤርትራና አዲስ አበባ ጦርነቱን አያቆሙም ሲሉም አክለዋል። ይሁን እንጂ ግጭቱን በሰላም ለመፍታት የአፍሪካ ህብረት ያቀረበውን የሰላም ውይይት ጥሪ የኢትዮጵያ መንግስትና ህወሀት ለመጥታት መቀበላቸው ይታወቃል። ሆኖም በደቡብ አፍሪካ ባለፈው ሳምንት መጨረሻ ላይ ሊደረግ ታቅዶ የነበረው የሰላም ውይይቱ ላልተወሰነ ጊዜ ተራዝሟል። ይህ በእንዲህ እንዳለ የምታራምደውን የጥላቻ አቋም ቀጥላለች ያለቻትን አይርላንድን ኢትዮጵያ አስጠንቅቃለች። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለአይርላንድ የውጭ ጉዳይና የመከላከያ ሚኒስትር ሳይመን ኮቭኒ በጻፉት ደብዳቤ አይርላንድ የኢትዮጵያን ሉዓላዊነትና የግዛት አንድነት ከሚጻረሩ ድርጊቶቿ እንድትታቀብ ሲሉ አሳስበው ተጠቅመዋል። ኢትዮጵያ በኢኮኖሚና በፖለቲካው መስኮች ላይ ለውጥ ለማምጣት የምታደርገውን ጥረት ከመደገፍ ይልቅ አይርላንድ የተመድ የጸጥታው ምክር ቤትና የአውሮፓ ህብረት አባልነቷን በመጠቀም ኢትዮጵያን ማጥቃቷን ቀጥላለች ያሉት አቶ ደመቀ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ እየፈጸመች ካለችው ጥቃትና የጥላቻ አቋም ልትታቀብ ይገባል ሲሉ በደብዳቤያቸው ዘርዝረዋል። የኢትዮጵያ መንግስት ከአየርላንድ ጋር ያለውን ግንኙነት ለማሻሻል ወስዷቸዋል ያሏቸው የተለያዩ እርምጃዎች የሀገራቱን ውጥረት ሊቀንሱ አልቻሉም ሲሉም ነው የገለጹት። በተቃራኒው አየርላንድ ህወሓትን በመደገፍ የጸጥታው ምክር ቤት አባልነቷን ተጠቅማ በኢትዮጵያ ላይ ጫና እንዲፈጠር ግፊት እያደረገች ነው ሲሉም ወንጅለዋል። የኢትዮጵያና የአውሮፓ ማብረት ግንኙነት እንዳይሻሻልም አየርላንድ እንቅፋት እየሆነች ነው ሲሉ የከሰሱት አቶ ደመቀ ኢትዮጵያን ለመጎብኘት ከአውሮፓ ህብረት የሚመጡ አካላት ከህብረቱ ጋር ያላችሁን ግንኙነት ማሻሻል ከፈለጋችሁ ከአየርላንድ ጋር ያላችሁን ክፍተት ጠግኑ የሚል ምክር ይሰጡናል ሲሉ በደብዳቤያቸው ላይ ማሳያ አቅርበዋል ኢትዮጵያ ከሀገሪቱ ጋር ያላትን ታሪካዊ ግንኙነት ለማደስ ፍላጎት አላት ያሉት አቶ ደመቀ አየርላንድ በኢትዮጵያ ልክ ለግንኙነቱ መሻሻል ፍላጎት እንዳላት ግን አናውቅም ሲሉ አክለው ተገኝተዋል። የሁለትዮሽ ግንኙነታችንን በዓለም አቀፍ ህግ መሰረት ውጤታማ በሆነ መንገድ ልንቀጥል ይገባል። ይህ ካልሆነ እንደ መጨረሻ አማራጭ የዲፕሎማሲያዊ ግንኙነታችን አስፈላጊነትን የምናጤን ይሆናል ብለዋል። ለዚህ የኢትዮጵያ መንግስት ደብዳቤ እስካሁን ከአየርላንድ በኩል የተሰጠ ምላሽ ስለመኖሩ የታወቀ ነገር የለም። ከዚህ ቀደም በአየርላንድ የኢትዮጵያ አምባሳደር ሆነው ያገለገሉት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴንም እንዲሁ አየርላንድ ባለፉት ሁለት ዓመታት ውስጥ ኢትዮጵያን ያለማቋረጥ እየጎዳች ትገኛለች ሲሉ በትዊተር ገጻቸው ባሰፈሩት አስተያየት ከሰዋል። የኢትዮጵያ መንግስት በተደጋጋሚ ያቀረበው ቅሬታ ውድቅ ተደርጎበታል፣ ሰሚም አላገኘም ያሉት አምባሳደር ሬድዋን፣ በመሆኑም በዚህ ሳምንት ለአየርላንድ መንግስት በይፋ የመጨረሻ ደብዳቤ ለመላክ ተገደናል ብለዋል። በሚያሳዝን ሁኔታ ግንኙነታችን አሁን የመጨረሻው ዝቅተኛ ደረጃ ላይ ነው ሲሉም አክለዋል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከዚህ ቀደም የጸጥታው ምክር ቤት ካደረጋቸው የስብሰባ ጥሪዎች በአብዛኛዎቹ አየርላንድ እንዳለችበት ይታወቃል። የኢትዮጵያ መንግስት ለአየርላንድ በላከው ደብዳቤ ላይ ሀገሪቱ የጥላቻ እንቅስቃሴዋን ቀጥላለች ቢልም ለደብዳቤው ምክንያት የሆነውን የቅርብ ጊዜ ክስተት ግን አልጠቀሰም። ባለፈው ዓመት ኅዳር ወር ላይ የኢትዮጵያ መንግስት አራት የአየርላንድ ዲፕሎማቶችን ከሀገር ማስወጣቱ ይታወሳል። እርምጃው ከጦርነቱ ጋር በተያያዘ በያዝነው አቋም ምክንያት የተወሰደ ነው ሲል በወቅቱ የአየርላንድ የውጭ ጉዳይ ሚኒስቴር መግለጹ የሚታወቅ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ ስናልፍ በቀጣይ ዙር የአስራ ሁለተኛ ክፍል መልቀቂያ ተፈታኞች እራሳቸውን ከአሉባልታ በማቀብ በፈተናቸው ላይ ብቻ ትኩረት ሊያደርጉ ይገባል ሲሉ የመጀመሪያ ዙር ተፈታኞች መልእክት አስተላልፈዋል። በባህር ዳር ከተማ አስተያየታቸውን ለአሜሪካ ድምጽ የሰጡ የመጀመሪያው ዙር ተፈታኞች በርካታ ተማሪዎች ፈተናውን ያቋረጡት በዋናነት ባልተረጋገጡ የአሉባልታ መረጃዎች ነው ብለዋል። በመጀመሪያው ዙር ከተፈተኑ የ የማህበራዊ ሳይንስ ተፈታኞች መካከል ከ12 ሺህ በላይ የሚሆኑት ፈተናውን ማቋረጣቸውን የትምህርት ሚኒስቴር መግለጹ ይታወቃል። የተፈጥሮ ሳይንስ ተማሪዎች ደግሞ ከጥቅምት ስምንት ጀምሮ ፈተናውን ላይ ይቀመጣሉ። አስቴር ምስጋናው ዝርዝሩን ይዛለች። የ አስራ ሁለተኛ ክፍል መልቀቂያ ፈተና ለማህበራዊ ሳይንስ ተማሪዎች የተሰጠው የመጀመሪያ ዙር ፈተና ከትላንት በስቲያ ተጠናቋል። በአገር አቀፍ ደረጃ የተሰጠው ይኸው የዩኒቨርሲቲ መግቢያ ፈተና በጥቂት አካባቢዎች ካጋጠሙ ችግሮች በቀር በሰላም ተጠናቋል ብሏል ትምህርት ሚኒስቴር። በአማራ ክልል በሚገኙ መቅደላ አምባ፣ ደብረ ማርቆስ፣ ደብረ ታቦር እና ባህርዳር ዩኒቨርሲቲዎች ችግሮች ተከስተው እንደነበር የፈተናውን መጠናቀቅ አስመልክቶ ትምህርት ሚኒስቴር ባወጣው መግለጫ አስታውቋል። በተወሰኑ ዩኒቨርሲቲዎች ተማሪዎች አንፈተንም በሚል በመውጣታቸው አስራ ሁለት ሺህ 787 ተማሪዎች እንዳልተፈተኑ አስታውቋል ትምህርት ሚኒስቴር። የአማራ ክልል ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከል ተወካይ ኃላፊ ኮማንደር መንግስት ፋንታውን በመፈተኛ ጣቢያዎች ውስጥ ችግር የፈጠሩት ለፈተና ቀድመው ያልተዘጋጁ ተማሪዎች ናቸው ብለዋል። በተለይ መቅደላ ዩኒቨርሲቲ መካነ ሰላም ካምፓስ፣ ደብረ ታቦር ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ እና ባህርዳር ዩኒቨርሲቲ አካባቢዎች ላይ ውስን የፀጥታ ችግር ተከስቷል። ይሄ ፀጥታ ችግር መንስኤው ምንድን ነው? ሲባል በተለይ ተማሪዎች በራሳቸው ተማምነው በራሳቸው እንሰራለን ውጤት እናመጣለን ብለው ባለመግባታቸው የተከሰተ እንጂ እና አንዳንድ ተማሪዎች ደግሞ የተለያየ አመለካከት ችግር ያለባቸው ተማሪዎች ይዘው በመግባት ጥሩ ውጤት የሚያመጡት ተማሪዎች ጭምር እንዲረበሹ እና ፈጠና ጥለው እንዲወጡ ተደርጓል። የወጡ ተማሪዎችም በአብዛኛው ከታች ክፍል ጀምሮ ከስተላይ ድረስ በራሳቸው ተማምነው ፈተናውን ባለመስራታቸው በተለያየ በስርቆት በኩል የመጡ የአመለካከት ችግር ያለባቸው ተማሪዎች ሌሎች ተማሪዎችም እንዳይፈተኑ ሁከት ፈጥረዋል። ችግር ተፈጥሮበት ወደ ነበረው ወደ ባህር ዳር ዩኒቨርሲቲ ቴክኖሎጂ ግቢ በማምራት ፈተናቸውን ጨርሰው ወደ ቤታቸው ለመሄድ እየተዘጋጁ ካሉ ተማሪዎች ጋር ቆይታ አድርገን ነበር። ተፈታኞቹ እንደሚሉት የችግሩ መንስኤ ከፈተና በፊትም ሆነ በፈተና ወቅት የተሰራጩ ሀሰተኛ መረጃዎች ናቸው ብለዋል። ቅድስት እንደምትለው አለመረጋጋቶች አሉባልታ አለ፣ ፈታኝ የአማራ ክልል መምህር ሞቷል፣ ፈተና ተሰርቆ ወጥቷልም እየተባለ ነበር። ተማሪ ማርታ ኃይሉ ደግሞ የነበረውን ድባብ እንዲህ ታብራራለች። ፈተና ወጥተዋል፣ ስለዚህ እዚህ ነው ፈተና ፈታኞችም እየጨቆኑ ነው ያሉት በሚል የተነሳ አብዛኛው ተማሪ ለምን እኛ ላይ በደል ይደርስብናል በሚል አንፈተንም የሚለው ሀሳብ የመነጨ ከዚ የተነሳ ነው። ምክንያቱም እኛ በግቢ ውስጥ የተለያዩ መረጃዎችን የምንሰማ ሌላ ክልል ላይ ተሰርተዋል ሲሉም የነበረ ከዚህ የተነሳ ነው። ተማሪ ባለው አስከብረውም ተመሳሳይ ሀሳብ ሰንዝሯል። ከኛ ከተማሪ ሶስት ድልሽ ባሉ ባልታ ወሬዎች የመታለል ነገር አለ ማለት ነገሮቹን ሳያጣሩ እኛ ስቅርዳ ይዘን አልገባንም። ምንም ነገር መረጃ በሌለበት ሁኔታ እንደዚህ ነው እንደዚህ ነው የሚባሉ መረጃ በቶሎ ሳያጣሩ የመቀበል ሁኔታ ነበረበት። የመጀመሪያ ዙር ተፈታኞች ሰኞ ለሚጀምሩት የተፈጥሮ ሳይንስ ተፈታኞች ያስተላለፉት መልእክት አለ። አንደኛ በራስ መተማመንን ማዳበር፣ ሁለተኛ ፍርሃትን ማስወገድ፣ ሶስተኛ በግቢው ውስጥ ለሚናፈሱ ወሬዎች ቦታ ለመስጠት ሲሉ መክረዋል። ጠንካራ ቢሆን አሉባልታ አይሰሙ የመጡበትን ዓላማ ብቻ ቢያስቡ እያስባለ የፈጠሮ አስጣት በጣም ከባድ ስለሆነ ቁጥጥሩ ራሳቸውን አዘጋጅተው በራሳቸው ለመስራት እንዲመጡ ወደፊት ለሚመጣው የስነ በትምህርታቸው ባነበቡበት እንዲሁም በተማሩበት ምንም ነገር ወሬው ሳያግዳቸው አሁን ላይ ከረንትሊ ላይ አሁን የሰላም ምንም ነገር የለም፣ ገብተው እንዲፈተኑ ነው። ሌላ አሁንም እኛም ላይ የምንፈተኑ ወደፊት የሚፈተኑት ኩረያ ለማንም አይጠቅምም፣ የራሱን ይስራ። በዘንድሮ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና በመጀመሪያው ዙር በ130 መፈተኛ ጣቢያዎች ከአምስት መቶ ሺህ በላይ ተማሪዎች መፈተናቸውን ትምህርት ሚኒስቴር አስታውቋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። በቀጣይ ወደ ሶማሌ ክልል ስናልፍ ደግሞ በሶማሌ ክልል ለአራተኛ ተከታታይ ጊዜ ድርቁ ሊቀጥል እንደሚችል የብሔራዊ የሜትሮሎጂ ኢንስቲትዩት አስታውቋል። የክረምት ዝናብ ተጠቃሚ የሆኑ የተወሰኑ ዞኖች በከፊል ዝናብ ማግኘታቸው የተገለጸ ሲሆን ከጥቅምት ጀምሮ የበጋ ዝናብ የሚጠብቁት ቀሪዎቹ የክልሉ ዞኖች ግን በላኒኛ ክስተት የተነሳ የሚጠበቀውን ዝናብ ላያገኙ ይችላል ሲል የብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። በሶማሌ ክልል የራሱ አቅምና በረድኤት ድርጅቶች አማካኝነት ለድርቅ ተጎጂዎች ድጋፍ ሳያጓድል እንዲቀጥል እንደሚሰራና በድርቁ ሀብት ንብረታቸውን ያጡትን መልሶ ለማቋቋም ጥረት እንደሚያደርግም አስታውቋል። አዲስ ቸኮል ተጨማሪ አለው። በሶማሌ ክልል የክረምት ዝናብ ተጠቃሚ በሆኑ ሰሜናዊ ዞኖች መደበኛና ከመደበኛ በታች ዝናብ ሲመዘገብ፣ በቀሪዎቹ ደቡባዊ ዞኖች ግን የዝናብ እጥረቱ ሊቀጥል እንደሚችል ተገልጿል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ፈርሃን ጅብሪል ለአሜሪካ ድምፅ እንዳስታወቁት የክረምት ወይም ምህር ዝናብ ተጠቃሚ ከሆኑ ዞኖች መካከል አምስቱ ያገኙ ዝናብ ከሚጠበቀው በታች ነበር ብለዋል። አሁን ወቅት የወቅቱ ዝናብ ወይም የምህር ዝናብ ወቅት በሚፈለገው ደረጃ እየዘነበ እንዳልሆነ በተለይ በአንዳንድ አካባቢዎች በሀገራችንም እንዲሁም በሌሎች ምስራቅ አፍሪካ እንዳልሆነ የዓለም አቀፉ ሜትሮሎጂ እንዲሁም የሀገራችን ሜትሮሎጂ ናሽናል ሜትሮሎጂ ኤጀንሲ የሚለውም ይገልጻሉ። እንደ ሶማሌ ክልል የወቅቱ ዝናብ በተለይ የምህር ወቅቱ ዝናብ በሚፈለገው ደረጃ እየዘነበ አይደለም። ነገር ግን ካሉን አስራ አንዱ ዞኖች ውስጥ የተወሰኑ ዞኖች እንደ ኤረር፣ ሊባን፣ ጀረር፣ ፋፈን እና ዶሎ ዞኖች የሚገኙ አካባቢዎች የተወሰነ በብዛትም ሳይ ማለት አንችልም። የተወሰኑ ዝናቦች ዝናብ እየዘነበ ይገኛል። ይህ ደግሞ በቂ ነው ለማለት አንችልም። በሚፈልገው ደረጃ ወይም ዝናቡ መዝነብ ባለበት ሁኔታ እየሆነ አይደለም። የእነኚህ ዞኖች ነዋሪዎች ወደ ቀድሞ አኗኗራቸው እስከሚመለሱ ድረስ የመንግስት ድጋፍ ቀጣይነት እንደሚኖረው አቶ ፍርሃን አስታውቀዋል። እንደ ክልል እኛ የዚህ የመኸር ወቅት ዝናብ በሚፈለገው ደረጃ ሁኔታ ካልዘነበ ምን መሆን አለበት የሚለውን በካቢኔ ደረጃም ክልሉ መንግስት የተለያዩ ቅድመ ዝግጅቶችን አድርገዋል። ይደረጉ የነበሩት ድጋፎች እንደ ውሃ ራሽን፣ እንዲሁም የተለያዩ አልሚ ምግቦች በነበሩበት ማስቀጠል ነው። ፋይናንስ ኬት ይገኛል ለሚለው የክልሉ መንግስት በአቅሙ የሚችሉን ያደርጋል። ከዛ ባሻገር ደግሞ ግብረሰና ድርጅቶች በተለይ ወደ ክልላችን የሚመላለሱ እና የሚመጡ ግብረሰና ድርጅቶች አሉ። ከነሱ ጋር በመተባበር የነበሩትን እርዳታዎችን ማስቀጠል ነው። እንስሳቶቻቸው ድጋሚ የነበረው እንስሳት እንዳይጎዳ የመኖና ውሃ የማዳረስ ነገሮችን ይሰራል። ከዛ ውጪ ከፌዴራል ሚኒስቴር ጋር በመተባበር ደግሞ በክልሉ የተከሰተው ድርቅ ግዝፈቱ ከባድ በመሆኑ ምን አይነት ድጋፎች መሰጠት አለባቸው በሚለው ደግሞ ከፌዴራል መንግስት ጋር በትብብር እየተሰራ ይገኛል። በሌላ በኩል የሲቲ ዞን እስከ ቀጣዩ ዝናብ ወቅት ድረስ ሊያደርስ የሚችል ዝናብ ማግኘቱ ተመልክቷል። በኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌ ክልልና አካባቢው የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ደስክ ሰብሳቢ አቶ አሸናፊ ሙሉነ አቶ ፈራን የሰጡትን ቃል አጠናክረዋል። በሌላ በኩል በሶማሌ ክልል ዴርና ጉ ተብለው በሚጠሩት የበጋ ዝናብ ወቅቶች ዝናብ የሚያገኙ ደቡባዊ የሶማሌ ክልል አካባቢዎች በሚጠበቀው ልክ ዝናብ ሊያገኙ እንደሚችሉ ባለሙያው ይናገራሉ። ደቡቡ የሶማሌ ክልል ግን በጋን እንደ ሁለተኛ የዝናብ ወቅታቸው ከመሆኑ ጋር ተያይዞ በጋው ላይ አሁንም በጋው የበጋ ዝናብ ሰጪ በሆኑት የህንድ ውቅያኖስ እና ትሮፒካል ኢኳቶሪያል ፓስፊክ መካከለኛ ኢኳቶሪያል የፓስፊክ ውቅያኖስ ምቹ አይነት አዝማሚያ የማይኖረው ነው የሚመስለው። ከዚህ ጋር ተያይዞ ላኒና የሚባለው ከመደበኛ በላይ የሆነ ቀዝቃዛ ይዘቱ የዝናብ እጥረቱን አሁንም እንዲያየል እንደ ምክንያትነት የሚጠቀስ ነው። እንዲሁም ደግሞ ኔጌቲቭ አይኦዲ የሚባለው ክስተት አሁንም የሚቀጥል ይሆናል። በተለይ በህንድ ውቅያኖስ ያለው የሚገባው እርጥበትና ዝናብ መስጠት የሚችለው አቅም የሚዳከም ነው የሚመስለው። ከዚህ ጋር ተያይዞ ያው በጋው በደቡብና ደቡብ ምስራቁ የሀገሪቱ ክፍል የተዳከም አዝማሚያ በአብዛኛው ከመደበኛ በታች አካባቢው ማግኘት ካለበት በታች የማግኘት እድሉ በፐርሰንት ሲሰላ ከፍተኛ ይመስላል። የሶማሌ ክልል ለአራተኛ ተከታታይ ጊዜ የደረሰው እና ባለፉት አርባ ዓመታት ከታዩት ሁሉ የከፋ ነው የተባለው ድርቅ ከአንድ ሚሊዮን በላይ የቁም እንስሳት ርቂት ሲያስከትል ቁጥራቸው ሶስት ነጥብ አምስት ሚሊዮን የሚደርሱ የክልሉ ነዋሪዎችን ደግሞ እርዳታ ጠባቂ ማድረጉን ክልሉ አስታውቆ ነበር። ዋነኛ ገቢያቸውን በእንስሳት ላይ ያደረጉ አርብቶ አደሮችን መልሶ ለማቋቋምም ክልሉ የአጭርና የረጅም ጊዜ ስራዎችን ተግባራዊ ያደርጋል ሲሉ አቶ ፈራን ጅብሪል አስታውቀዋል። በአንድ በኩል ለድርቁ ተጎጂዎች የሚሰጠውን ድጋፍ ማጠናከር ሲሆን፣ በሌላ በኩል ደግሞ የድርቁ ተጠቂዎች ራሳቸውን መልሰው ማቋቋም የሚችሉባቸውን ፕሮጀክቶች በመቅረጽ የስራ እድል ለመፍጠር ጥረት ይደረጋል ነው ያሉት። ከዚህ በተጨማሪ በክልሉ እየተተገበረ ያለው የግብርና ስራም የክልሉ ነዋሪዎች ራሳቸውን እንዲችሉ በማድረግ ረገድ ትልቅ አስተዋጽኦ ይኖረዋል ብለዋል። የገቢ ማስገኛ ስራዎች መሰማራት የሚችሉ አነስተኛ የሆነ የገቢ ማስገኛ ስራዎች ይሰራላቸዋል በስራ ፈጠራ ምክንያት ከዛ ውጭ ደግሞ እንስሳቶቻቸው ወደ አካባቢያቸው ተመልሰው በቂ የሆነ ኑሮ የነበራቸው ኑሮ ለመቀጠል እንስሳቶች ተገዝተውላቸው መቀጠል የሚችሉት ደግሞ እነሱ በነዚ አይነት መልኩ ይቀጥላሉ። አብዛኛው ነገር ግን ከሆነ ቦታ ዜጎች ተፈናቅለው ወደ ሆነ ቦታ ሲመጡ እዛ አካባቢ ሊቀሩ የሚችሉ በተለይ እንደ ወጣት በሆኑ ሰዎች እነሱን ላይ ነው ወደ አነስተኛ የሆነ የገቢ ማስገኛ ስራዎች ላይ የምናሳትፈው ወይንም የሚሳተፉት። ከዛ ባሻገር አሁን አብዛኛው ጊዜ ወደ የቦታቸው ተመልሰዋል። ተመልሰው ግን እዛ አካባቢ ላይ ምን መስራት እንዳለባቸው በጥናት በማረጋገጥ በተለይ እነዚህ ባለሙያዎችን በመላክ በሚቋቋሙበት ሁኔታ በጥናት ተመርኩዞ የሚቋቋሙ ይሆናሉ። ከዛ ውጪ እንደ ክልል የተሰራው ነገር በሶማለኛው ደለግ የደሪየል የሚባል በምርትና ምርታማነት ላይ የሚሰራ ትልቅ ስራዎች እየተሰሩ ነው። በተለይ በግብርና የሶማሌ ክልል በዘንድሮ ስንዴ እርሻ ሀያ ስምንት ሚሊዮን ኩንታል ለማግኘት ማቀዱን የአሜሪካ ድምፅ ዘግቦ ነበር። ዓለም አቀፉ የሜትሮሎጂ ተቋማትን በአፍሪካ ቀንድ የተከሰተው የዝናብ ጥረትና ድርቅ ቀጣይነት ሊኖሩ እንደሚችል እያስታወቁ ናቸው። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። See? ዛሬ ወደ ዩናይትድ ስቴትስ መለስ ስንል ደግሞ እንደ አውሮፓያን አቆጣጠር ጥር 6 ቀን 2021 ዓ.ም በአሜሪካ ምክር ቤት ላይ የተፈጸመውን ጥቃት የሚመረምረው ኮሚቴ የቀድሞ ፕሬዚዳንት ዶናልድ ትራምፕን ቃላቸውን እንዲሰጡ ለመጥራት ትላንት ሐሙስ በሙሉ ድምፅ ወስኗል። ውሳኔው ትራምፕ ያለፈውን ፕሬዚዳንታዊ ምርጫ ውጤት በኃይል ለመቀልበስ በተደረገው ሙከራ የተጫወቱትን ሚና በተመለከተ ለምስክርነት እንዲቀርቡ ሕግ ያስገድዳል ማለት ነው። የአሜሪካ ድምጿ የምክር ቤት ዘጋቢ ካትሪን ጂፕሰን የኮሚቴውን ውሎ በተመለከተ የላከችውን ዘገባ እንግድ ወልድ ያቀርበዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ ያለፈውን የአሜሪካ ምርጫ ውጤት በኃይል ለመቀልበስ የተጫወቱትን ሚና በተመለከተ ቀርበው ምስክርነታቸውን እንዲሰጡ በአሜሪካ የሕግ አውጭው አካል ታዘዋል። ሪፐብሊካኗ ሊዝ ቼኒ የኮሚቴው አባል ናቸው። የጥር ስድስቱ ክስተት ዋና ምክንያት አንድ ግለሰብ ነው፣ በርካታ ተከታይ ያላቸው ዶናልድ ትራምፕ። የሆነው ነገር ካለሳቸው ባልተፈጸመ ነበር። እንደ ግለሰብና እንዲሁም በብዙ መልኩ ድርጊት ውስጥ ተሳታፊ ናቸው። ተደጋግሞ የታየ ክስተት ባይሆንም ብዙ ፕሬዚደንቶች በአሜሪካ ምክር ቤት ለምስክርነት ተጠርተው ያውቃሉ። ሕግ አውጪዎች እንደሚሉት የጥቃቱ አስከፊነት ትራምፕን በኃላፊነት እንዲጠየቁ አድርገዋቸዋል። ዲሞክራቱ ቤኒ ቶምፕሰን የኮሚቴው ሊቀመንበር ናቸው። በማጭበርበር ስልጣን ላይ ለመቆየት ባደረገው ጥረት ድምፃቸውን አውጥቶ ሊወረውርባቸው ለነበሩ በሚሊዮኖች የሚቆጠሩ አሜሪካውያን መልስ መስጠት አለበት። በሕግ ተጠያቂነትን ለማስፈል ለሚደረገው ማንኛውም ሂደት መልስ መሰጠት አለበት። ይሄ ኮሚቴ በጥር ስድስቱ ጥቃት የተሳተፈ ማንኛውንም አሜሪካዊ ሙሉ በሙሉ ተጠያቂ አድርጋል። ትራምፕ ኮሚቴውን ኢፍትሐዊና በዲሞክራቶች እንዲሁም ሁለት እርሳቸውን በከሰሱ የሪፐብሊካን አባላት የተሞላ ነው በማለት ኮሚቴውን ይነቅፋሉ። በምርመራው ሂደት በእርሳቸው ላይ የቀረበው ማስረጃ የመጣው ግን ከቀድሞ አስተዳደራቸው አባላትና ከፓርቲያቸው ሰዎች ነው። ዲሞክራቱ የምክር ቤት አባል ቤኒ ቶምፕሰን የሁሉ ማስረጃ ሙሉ በሙሉ በሚባል ደረጃ የመጣው ከሪፐብሊካን ፓርቲ ነው። የቀረቡት ማስረጃዎች ከዲሞክራቶች ወይንም ከትራምፕ ተቃዋሚዎች የመጡ አይደሉም። የመጨረሻው ለሕዝብ ክፍት የሆነ የምስክርነት መስሚያ ቀን ሊሆን ይችላል በተባለው የትናንትናው ውሎ ከዚህ በፊት ያልታየና የትራምፕ ደጋፊዎች ምክር ቤቱን በወረሩበት ጊዜ የምክር ቤቱ የበላይ አመራሮች ወደ አንድ ያልታወቀ ቦታ ሲወሰዱ የሚያሳይ ቪዲዮ ቀርቧል። በተንቀሳቃሽ ምስሉ የምክር ቤቱ አፈ ጉባኤ ናንሲ ፐሎሲ እና አብላጫ መቀመጫ የያዘው የዲሞክራቲክ ፓርቲ መሪ ቸክ ሹመር ለሀገሪቱ የጸጥታ ባለስልጣናት የድረሱልን ጥሪ በስልክ ሲያቀርቡ ይስተዋላል። የፕሬዝዳንታዊ ልዩ ጥበቃ ኃይል ሴክሬት ሰርቪስም ስለተጋረጠው ስጋት ጥቃቱ ከመፈጸሙ ቀደም ብሎ ያውቅ እንደነበርም ተገልጧል። ኮሚቴው የወንጀል ክስ የማቅረብ ስልጣን የለውም፣ ነገር ግን የምርመራውን ግኝቶች ለሀገሪቱ የፍትህ ሚኒስቴር መላክ ይችላል። ሊስቼኒ ያስረዳሉ። በበርካታ ግለሰቦች ላይ የወንጀል ክስ እንዲሰማ ሀሳብ ለማቅረብ በቂ ማስረጃዎች አሉን። ኮሚቴው በምርመራ የደረሰበትን ውጤት በመጪዎች ወራት ያቀርባል ተብሎ ይጠበቃል። ትራምፕ መጥሪያውን ያከብራሉ ተብሎ አይጠበቅም። ይህ ደግሞ የአሜሪካ ምክር ቤትን በመዳፈር ሊያስጠይቃቸው ይችላል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቀድሞው ፕሬዚደንት ዶናልድ ትራምፕ በፍሎሪዳ ቤታቸው የተያዙትን የመንግስት ምስጢራዊ ሰነዶች በተመለከተ በገለልተኛ ተቆጣጣሪ እንዲታይላቸው ያቀረቡትን ጥያቄ ትናንት ሐሙስ ውድቅ አድርጓል። ዘጠኙም ዳኞች ለዚህ ውሳኔ በይፋ ያቀረቡት ተቃውሞ እንዳልነበርም ታውቋል። ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት መሰናዷችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ ከመሻገራችን በፊት በፕሮግራማችን ላይ አስተያየታችሁን ለማጋራት በምን ታገኙናላችሁ? ተከታዩ ማስታወቂያ ሰምተን እንመለስ።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 ተከታዩ መሰናዷችን ደግሞ በዚህ ሳምንት እየተከበረ ያለውን የአእምሮ ጤና ቀን የሚዘክር ይሆናል። ዓለም አቀፉ የአእምሮ ጤና ቀን ሰኞ እለት ታስቦ ውሏል። በተለይ ደግሞ የተፈጥሮ ወይም ሰው ሰራሽ አደጋን ተከትሎ የሚመጣ ድህረ አደጋ ሰቀቀን ወይም ትኩረት እያገኘ እንዳልሆነ የዘርፉ የጤና ባለሙያዎች ይገልጻሉ። አብዛኛው ማህበረሰብም የአእምሮ ህመምን ከእርኩሳን መናፍስት ጋር በማገናኘት ወደ ሕክምና ተቋማት ከመሄድ ይልቅ ባህላዊ መንገድን ይመርጣል ይሰጣሉ። ዘጋቢያችን አስቴር ምስጋናው በባህር ዳር ፈለገ ህይወት አጠቃላይ ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ወሰኔን እና አንዲት የአእምሮ ህመም ታካሚን አነጋግራ ተከታዩን ዘገባ አዘጋጅታለች። ወርቅነሽ እውነቱ ትባላለች። ከአንድ ዓመት ከስድስት ወር በፊት በባህር ዳር ከተማ በግንባታ ስራ ተቀጥራ ትሰራ እንደነበር ትናገራለች። ወርቅነሽ አንድ ቀን አብረዋት ይሰሩ ከነበሩ ሁለት ባልደረቦች ጋር ትቀያየማለች። ውሎ እያደር ለነርሱ ያላት ጥላቻ እያየለ እንደመጣ አስረድተኛለች። ከዛም የእርሷ የቅርብ ጓደኞች ከእነዚህ ሰዎች ጋር መጣላት እኮ መጥፎ ነው ሊጎዱሽ ይችላሉ ብለው ከነገሯት በኋላ የስሜት መለዋወጥ እንደደረሰባት ትናገራለች። ሰራተኞች ምናምን እነሱ እኮ ክፉ ናቸው፣ ከጠጣልሻል ነገር ያደርጉብሻል። ቀጥታ ወደ እነሱ እንትን ነገር እንድትገቢ ያደርጉሻል ና ሲሉኝ በቃ ያኔ ባከታተለኝ ሰዓት እንደገና እየጨመረ ፍርሃት፣ የፍርሃት እንትን እየጨመረብኝ ሲል ወደ አእምሮ ጭንቀት ነገር ተቀየረብኝና፣ ታዛያቸው ልጅ ጓደኛ የሆነችው ደግሞ ቤቴን የምታሳያቸውና የሚጎዱ ይመስለኛል። ያጎቴን ቤት ሁላ ዘመዶች የምታስጎዳቸው ይመስለኛል ከዚያ ፋዘር ደግሞ እንደሚመጣ ስደውል ሰምታኝ አለ ደረች ስለመመኝ ከዛ እሱ ሁላ እንደሚመጣ ተናገርና ምሳ ስወደው ይመስለኛል። ከዛ አባቴ አባቴ ማለት ደግሞ በቃ የማልቀስ ባህል ያለ ልብስ የመቅደድ ባህል ያለ ሰው የመሳደብ ባህል ያለ እንደዚህ እንጀራ ሊስ ሲሉ እንደዚህ አስደግቼ እናቴ እንደዚህ ትኩስ ሽሮ አስረግቼ ታውቃለሁ። በቃ ፋዘርን አልወድም። ማንኛውንም ሰው አልወድም በቃ ብዙ ነው ገር ማደርግ ሆነ። ወርቅነሽ ቤተሰቦቿን ከህመሟ ይፈውሳታል ብለው ያሰቡት ባህላዊ ሕክምና በመሆኑ በጊዜው ወደ ዘመናዊ ሕክምና ተቋም የወሰዳት አልነበረም። ህጻነት ሲያስገባኝ ያው ዝም ብለው አሁንም ትክክለኛ ጸና አይደለም። ቡዳማ ወስደው የነበር ቡዳማ አይደለም ተባሉ። እዛ ደግሞ ባህላዊ ህክምና ነገር ምስ ያበሻ ነገር የሚያውቁ ከዛ ወሰዱኝ። ከብዙ ውጣ ውረድ እና ድካም በኋላ የጤናዋ መታወክ እያየለ ሲመጣ የመጨረሻ መፍትሄ ይሆናል በሚል ነበር ወርቅነሽ ወደ ህክምና ተቋም የተወሰደችው። ይህ የመጨረሻ ሙከራ መፍትሄ የሆኖ እንዳገኘችው ወርቅነሽ ትናገራለች። አሪፍ ነው በየሰዓቱ አሁን ወንድ ዶክተር ያናግረኝ ከሆነ ሴት ደግሞ ዶክተር ያናግረኛል። አሁንም ሌላ ወንድ ዶክተር ያናግረኛል። አሁንም ሴት በጣም እየተቀያየሩ እየተቀያየሩ እኔን ሃይሮ ነጻ እንዲሆን ያደርጉኝ ነበር። በጣም ነው የሚከታተሉ ናቸው። በራሴ ጊዜ ማቋረጤ ነው ወደዚህ የመጣሁት። በባህር ዳር ከተማ በሚገኘው ፈለገ ህይወት ሪፈራል ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ማሰነ ተፈጥሯዊ አለያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ የሚመጣን የአእምሮ ህመም ወይም በእንግሊዝኛ ፖስት ትሮማቲክ ስትረስ ዲስኦርደር በመባል የሚታወቀውን ህመም እንዲህ ያብራሩታል። ጦርነት፣ ተፈጥሮ አደጋዎች፣ ሰው ሰራሽ አደጋዎች፣ መፈናቀል፣ ድርቅ እነዚህ አይነት ጫናዎች ሲደራረቡ የአእምሮ ጤና መታወክ እንደሌላው ሳይሆን ከፍ ይላል። ከሞላ ጎደል ራሱን የቻለ ቶፒክም ነው። ከትራውማ ወይም ከዚህ ከጦርነቶች ጋር ከችግሮች ጋር የተያያዘ የሚመጣ ራሱን የቻለ አለ እና እና እንደየህመሙ ይለያያል። ግን በጠቅለል ስናደርገው ስሜት ላይ ለውጥ ይመጣል፣ ኢሞሽናል የምንለው ባህሪ ላይ ለውጥ ይመጣል፣ ቢሄበራል የምንለው በተለምዶ ከምናውቀው በተፈጥሮ ሰው ሆን ከምናውቀው ከምናውቃት ባህሪ የተለየ ሊመጣ ይችላል፣ ሊታይ ይችላል። ሰውን ሊጠራጠሩ ይችላሉ። ሊጎዳኝ ነው፣ ሊያጠፋኝ ነው ብሎ ሊፈሩ ይችላሉ። የፍርሃት ስሜት ሊኖር ይችላል። የስሜት ሊውነጥ የባህሪ መለወጥ ከዛ ጋር ተያይዞ ተግባር ላይም ልዩነት ይኖራል። አክሽን የምንለው የሚሰሩት ነገር ላይ ድሮ በተለምዶ ከሚሰሩት የተለየ ነገር፣ የተቀየረ ነገር፣ ትክክል ያልሆነ ነገር፣ አግባብ ያልሆነ ነገር ማድረግ ማሰብ በኢትዮጵያ በተፈጥሯዊ አልያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ በሚመጣ የአእምሮ ህመም ወይም ፖስት ትራማቲክ ስትረስ ዲስኦርደር የሚታመሙ ሰዎችን ማህበረሰቡ አብዛኛውን ጊዜ እርኩስ መንፈስ ነው ያገኛቸው ብሎ በማመን ታማሚውን ወደ ህክምና ተቋማት የመውሰድ ልምዱ ዝቅተኛ መሆኑን ዶክተር ማቴዎስ ይናገራሉ። ህክምና አያስፈልግም፣ መንፈስ ነው በመንፈሳዊ መንገድ በምናምን ብቻ ይሁን እየተባለ ብዙ ሰው ታስሮ አንድ ዓመት፣ ሁለት ዓመት፣ አስር ዓመት በጣም እየተሰቃየ ህመሙ እያመመው እየተቸገረ ወደ ጤናው ሳይመለስ ብዙ ዘመን ስለሚንገላታ ነው እንጂ ችግር ያለው እየታከሙ ጎን ለጎን ሐኪምን እያማከሩ መድኃኒታቸውን እየወሰዱ ግር ህክምናውን እየቀጠሉ በተጓዳኝ ደግሞ መንፈሳዊ አገልግሎቶችን በጎን ለጎን ማስኬ ባለሙያው ጋር የተመካከሉ እንደዛ ካደረጉ ለጤናቸው መሆን ጠቃሚ ነገር ይገኛል ብለን እናምናለን ወርቅነሽም ለህብረተሰቡ መልእክት አለኝ ትላለች አሁን ከራሴ ካየትና ከራሴ ከተረዱት አንጻር ቶሎ ብሎ ወደ ህክምና እንደሄዱ ነው የምመክረው አሁን ባለኝ አቅም ያን ያክል እንኳን ለሰው ለማስረዳትን ችሎታ ባይኖረኝም በቃ ባለኝ አቅም ሰው ቶሎ ብሎ ወደ ህክምና እንዲሄድ ከዛም በኋላ በተረፈ የህክምናን ውጤት አይቶ ባይሆንም እንኳን ወይ ህክምናውን ውጤት ካየ በኋላ ወደ ጸበልና ወደ ሌላ ነገር ብሄድ ይመረጣል ብዬ ነው የማስበው። ህክምና በጣም ለኛ ቆንጆ ነው። ዶክተር ማቴዎስ በኢትዮጵያ ከግጭቶች ጋር በተያያዘ የአእምሮ ህመም ጤና ተጠቂዎች ቁጥር እየጨመረ መምጣቱን በዕለት ከዕለት ምልከታቸው ማስተዋላቸውን ተናግረዋል። የአማራ ክልል ጤና ቢሮ ከሰሜን ኢትዮጵያው ጦርነት ጋር ተያይዞ በቅርቡ አስጠናውት ባለው ጥናት አራት ሺህ የሚሆኑ ሰዎች ከጦርነቱ በኋላ ለአእምሮ ጤና ህመም መዳረጋቸውን ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር የሰኞ ምሽት መሰናዷችን እንደቀጠለ ነው። በሊባኖስ በሚገኙ በሰዎች ቤት ውስጥ በሰራተኝነት የሚያገለግሉ ሴቶች ላይ ይፈጸማል የተባለን ጾታዊ ጥቃትና ትንኮሳን በተመለከተ አንድ ጥናት ከሰሞኑ ይፋ ተደርጓል። አስር ወራትን የፈጀው ጥናት በሀገሪቱ የህግ ከለላ ያጡ ሰራተኞች እየደረሰባቸውን ያለውን ጾታዊ ጥቃትና ትንኮሳን የተመለከተ አደጋና ለመፍትሄነት መተግበር ያለባቸውን እርምጃዎች አመላክቷል። ስለዚህ ጥናት የበለጠ ለማወቅ ጥናቱን ከሊባኖስ ከአሜሪካ ዩኒቨርሲቲ ጋር በትብብር ደረገው እኛ ለእኛ የተባለው የስደት ማህበር ዋና ስራ አስኪያጅ ባንቺ ይመርን ሀብታሙ ስዩም አነጋግሯቸዋል። ሀብታሙ ስዩም ጥናቱ በምን ሁኔታ እንደተከናወነ ጠይቋል። ጥናቱ የተሰራው በኛ ነው። ተቋማችን ውስጥ ኢትዮጵያ ብቻ ሳይሆኑ የተለያየ ሀገር ዜጋ የሆኑ ስታፎች አሉ። ይሄ ጥናት ሲሰራ ያደረግነው ነው ምንድን ነው የእኛን ስታፍ ብቻ ሳይሆን በሊባኖስ ሀገር ውስጥ የሚገኙ የተለያየ ኮሚኒቲ ግሩፕ የሚያስተዳድሩ የኮሚኒቲ ግሩፕ አባላቶችን አመራሮችን እንደ የፊሊፒን ሴራሊዮን፣ የተለያዩ የኮሚኒቲ አባላትን ጭምር ናቸው የተካፈሉበት። ባለን ነው እንደ የቶጎሊስ ጋና፣ የተለያዩ ሀገር ዜጎችን ያካተተ እንዲሁም ኢትዮጵያኖች ያሉበት ማለት ነው። ያው እንግዲህ ጥናቱ የተሰራው በማህበራችን ነው በማይሰራ በምን መልኩ ይሰራ በሚል በሊባኔስ አሜሪካ ዩኒቨርሲቲ ውስጥ በምታስተምር ዶክተር ጃዚም የምትባል ሴት እየሆን የቅጠር ሁኔታ ያው አካሄዶ ያው ሪሰርቹ መጨረሻ ላይ የተጻፈው በሷ ነው ሪሰርቹ ፎ የተደረገው ደግሞ በማህበራችን ያው በሰቤት ሰራተኞች እንዲሁም ደግሞ ከሰቤት ሰራተኞች በተወለዱ ልጆቻቸው አማካኝነት ነው ማለት ነው። እንግዲህ ለዚህ ጥናት በሰው ቤት ተቀጥሮ የሚሰሩ ሰራተኞችን እንዳነጋግራችሁ ከእነሱ ያገኛችሁትን መረጃ ግባት በማድረግም ጥናቱን ይፋ እንዳደረጋችሁ ተገልጿል። ጾታዊ ትንኮሳን በተመለከተ በእነዚህ ወጣቶች ላይ እየደረሰ ያለው ጉዳት አድማስ ምን ያክል የከፋ ነው? ስለ ጥናታችሁ ግኝት በተወሰነ ደረጃ በጥናቱ ላይ ብዙ ነገሮችን ግኝት ያደረግናቸውም ነገሮች አሉ። ለምሳሌ ከዘጠኝ መቶ አስራ ሶስት ሰዎች ኢንተርቪው ካደረግንበት አብዛኛው እንግዲህ ኢትዮጵያኖች ናቸው። ግማሹ በሰው ቤት ስራ ላይ የሚገኝ፣ ግማሹ ደግሞ የተለያየ በደል፣ ጭቆና ደርሶበት የፆታ ጥቃት፣ የፆታ ትንኮሳ ደርሶበት ያው እደጅ ያለ መኖሪያ ፈቃድ የሚኖሩ ሲሆኑ ማለት ነው እንዲሁም ደግሞ ያው ከዛ ውስጥ ከ913 ውስጥ ወደ 513 ወይም ደግሞ 68 ፐርሰንት የሚሆኑት የፆታዊ ጥቃት የደረሰባቸው ሲሆኑ 107 አካባቢ ደግሞ የሚሆኑት ያው የፆታዊ ጥቃት ቢደርስባቸውም እንደ ባህላችን በእምነት በተለያየ ምክንያት ደርሶብኛል፣ ግን መናገር አልፈልግም፣ ደርሶብኛል፣ ያው ምኑን አወራዋለሁ በቃ በእንዲህ አይነት መልኩ መናገር ያልቻሉ ልጆች ናቸው። ማን ነው የተቀሩት ደግሞ እንግዲህ ያው ፆታዊ ጥቃት አልደረሰብንም ያሉ ናቸው። ትልቅ የሆነ ቁጥር ነው። ከዘጠኝ መቶ አስራ ሶስት ሰው እንግዲህ ስልሳ ስምንት ፐርሰንቱ ፆታዊ ጥቃት ደረሰበት ማለት እንግዲህ ያው ግምቱን አንተው እራሱ እንትን ትለዋለህ ማለት ነው። ሌላው ደግሞ ምንድን ነው፣ በጣም በሚያሳዝን ሁኔታ ቤት ውስጥ ፆታዊ ጥቃት ደርሶባቸው ወይንም ደግሞ ፆታዊ ትንኮሳ የደረሱባቸው እህቶቻችን ወጥተው ከዛ እናመልጣለን ብለው ወጥተው እንደገና ደግሞ ወደጅ የተለያየ ፆታዊ ጥቃት ነው ይደርስባቸዋል። ፆታዊ ትንኮሳ ይደርስባቸዋል። ይሄ በሚሆንበት ሰዓት ደግሞ ያው እነዚህ እህቶቻችን ሄደው እንኳን የሚያመለክቱበት ሄደው እንኳን የሚከሱበት ነው ሁኔታ የለም። አንደኛ በህጉ ላይ አልተካተቱም። ሁለተኛ ደግሞ ያው የሰው ቤት ሰራተኛታችን ከሰው ቤት አምልጠው በሚወጡበት ሰዓት እንደ ህገ ወጥ ነው የሚታዩት ማለት ነው። በጣም ያው ከቃላት ትንኮሳ፣ አላስፈላጊ የሆኑ ምስሎችን ቪዲዮዎችን በመላክ በመንካት ለመድፈር መሞከርን መሳም መሞከርን የተለያዩ በቃ በየመንገዱ በሄዱበት በየትራንስፖርቱ በሱቁ በስራ ቦታ በቤት ውስጥ በተለያየ ሁኔታ ነው። ማነው የጾታዊ ትንኮሳ እየደረሰባቸው ያለው? በዚህ ጥናት ላይ አንድ ያነሳችሁት ነገር አለ። ሊባኖስ በቅርቡ የጾታዊ ትንኮሳን በተመለከተ አንድ ህግ እንዳወጣችና ያ ህግ ደግሞ በዚህ ትንኮሳ ውስጥ ተሳታፊ የሆኑ ሰዎች ለተወሰኑ ዓመታት በእስር እንዲቆዩ የማድረግ አቅም ሁሉ እንዳለው ጠቅሳችኋል። ነገር ግን ይሄ ሕግ ደግሞ ተቀጥረው የሚሰሩ ሰራተኞችን ግን እንደማያካትትም ጠቆም አድርጋችኋል። ይሄ የሆነበትን ምክንያት ለማጣራት ለመጠየቅ ሞክራችኋል። ይሄስ ባለመሆኑ ጉዳቱ እንዲስፋፋ ምን ያክል አስተዋጽኦ አድርገዋል። እንግዲህ ያው በጣም የሚያሳዝነው በሊባኖስ ሀገር ውስጥ የሚገኙ የሰቤት ሰራተኞች ያው በቁጥር የሚበዛው ወይንም ደግሞ እንደ አምነስቲ ጥናት ከሰባ አምስት ፐርሰንቱ በላይ የሆነው ኢትዮጵያዊ ነው። በሴክሹዋል ሀራስመንት ሎ ብቻ ሳይሆን በከፋላ ሲስተም በተለያዩ የህግ ከለላን የሰቤት ሰራተኞችን ወይም ደግሞ ስደተኛውን በቃ ያገለለና ያላካተተ ነው የሊባኖስ ህግ ማለት ነው። ለምን አልጠይቃችሁም ላልከው ነገር ላይ በመጀመሪያ ደረጃ ያው ይሄ ህግ እንደወጣ እንጂ ነው የተለያዩ ኦርጋናይዜሽኖች ተሰብስበው የተለያዩ የህግ አካላት ይኔን ሲሰሩ ያው ይፋ ያደረጉት ነገር የለም ልክ ወጥቶ ይሄ ነገር ጸድቋል ሲባል ያው ህጉን እኛ ስንመረምር እኛን ያላካተተ ሲጀመር ገና እነሱም ተዋቅረው ይህንን ነገር የመንግስትን አካል ህጉን የሚያወጡትን፣ የእምነት አባቶችን፣ የተለያየ ቦታዎችን ሄደው ይህንን ነገር ሲያደርጉ የሰው ቤት ሰራተኞች ወይንም ደግሞ ስደተኛውን የሚወክሉትን አካል ጥሪም አላረጉ አላካተቱም ማለት ነው። መጨረሻ ላይ ነው እኛ ህጉ ከወጣ በኋላ ያወቅነው። ይህንን እንዳወቀን ደግሞ እኛ ያው ህጉን አይተን ወዲያው ማመልከት ስለማንችል ያደረግነው ምንድን ነው? ያለውን ችግር ለማሳየት የሪሰርቹን ፕሮግራም ነድፈን ከሀያ ምናምን በላይ ሰው አሳትፈን ያው ይህንን ነገር ለማሰማት እና ለማሳየት እንዲሁም ደግሞ አቤት ለማለት ነው ማለት ነው። ይህንን ሪሰርች ያደረግነው ለሪሰርች ብቻ ሳይሆን ማለት ነው ከዚህ ጥናት ጋር ተያይዘው ሊደረጉ ሊተገበሩ የሚገቡ ጉዳዮችንም ጠቃቅሳችኋል። ሁኔታውን ለማስተካከል በአጠቃላይ ደግሞ በወጣቶቹ ላይ እየደረሱ ያሉ ሰቆቃዎችን ለመቀነስ እንደ ሀገር እንደ ሕግ ተቋማት እንዲሁም ደግሞ በሌሎችም ዘርፎች ሊተገበሩ የሚገቡ ምክር ሐሳቦችን ትታችኋል። የተወሰኑትን ብታጋሪን። ትልቁ ችግር የከፋላ ሲስተሙ ነው። የከፋላ ሲስተሙ በመጀመሪያ ደረጃ መነሳት አለበት። እዚህ ጋ በማንኛውም አለም ላይ ጾታዊ ጥቃት ይደርሳል በሴት ላይ ወይም ደግሞ ጾታዊ ትንኮሻ ይደርሳል። ነገር ግን ወደ ከፋላን ስናነሳው እኛ የሰው ሰራተኞች እህቶቻችን የስራ ሁኔታቸው በከፋላ ምክንያት ያው እቤት ውስጥ ነው ማለት ነው። ከቤት ውስጥ ውጭ የሚኖሩት ያለ ወረቀት ነው የሚኖሩት፣ ግን አብዛኛው ጊዜ ቤት ውስጥ ስለሆነ እደጅ ፆታ የጥቃት የሚደርስባቸው ሰዎች ቤታቸው ሲገቡ፣ ወይኔ ቤት የገባው ተመስገን አሁንም ይነካኝ የለም ሰላም ነኝ ነው የሚሉት። እኛ ደግሞ በስራ ሁኔታችን ላይ ያው እቤት ውስጥ ነው ማለት ነው። ይሄኛው ከባዱ የሆነ ወይንም ደግሞ አብዛኛው ጥቃት የሚደርስብን እቤት ውስጥ ነው ማለት ነው። እና ከፋላ ሲስተሙ ካልተነሳ እዚህ ጋር የፀወታ ጥቃቱን ህግ እንኳን ወይንም የፆታ ትንኮሳውን ህግ እንኳን ቢያጸድ ከፋላ ሲስተሙ ካልተነሳ ከዛም በኋላ የሚደርስብን ችግር አለ ማለት ነው እና በዋናነት ከፋላ ሲስተሙ መነሳት መቻል አለበት። ሌላው ደግሞ ምንድን ነው ያው ኤጀንሲዎችን በተመለከተ ምንም አይነት ነ የሚተዳደሩበት ነው፣ ጠንካራ የሆነ እርምጃ የሚወሰድበት በአንድ ህግ የሚተዳደሩብን ነገር የለም። ያው እንደፈለጉ ነው የሚያደርጉት፣ እና አልፎ ተርፎ የራሳቸውን ኮንትራት የሚነድፉበት ኮንትራት ነድፈው ለሚኒስቴሪ ኦፍ ሌበር የሚያስገቡበት የተለያየ ሁኔታ ላይ ያለ የበላይ ሆነው ማለት ነው እና አድማጮች የዚህን ሙሉውን በድረ ገጻችን ላይና በዌብሳይታችን ላይ ታገኙታላችሁ። ለዛሬ ያዘጋጀናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ አመሾት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንገናኛለን። ሰላም ደህና ደሩ